የሀረሪ ዲሞክራሲያዊ ድርጅት ሀዲድ ከአስራ ሁለት አመታት በኋላ ወደ ክልሉ ተመልሶ በፖለቲካው ዘርፍ ለመስራትና በቀጣዩ ምርጫ ለመሳተፍ መዘጋጀቱን አስታውቋል። ድርጅቱ ክልሉን በመምራት ላይ ከሚገኘው የሐረሪ ብሔራዊ ሊግ ሀብሊ ጋር ትናንት እርቀ ሰላም ለማድረግ የሚያስችል የእርቀ ሰላም ውይይት መድረክም አካሂዷል። የሐረሪ ዲሞክራሲያዊ ድርጅት ሀዲድ ሊቀመንበር አቶ አብዲ ሰቡር ለዲ ደብልዩ በስልክ እንደገለጡት ድርጅቱ ካለፉት አመታት ጀምሮ ከሀብሊ ጋር ለመስራትም ሆነ ወደ ክልሉ ገብቶ ቢሮ መክፈትና መንቀሳቀስ ሳይችል ቆይቷል። መቀመጫውን አዲስ አበባ አድርጎ ሲታገል የቆየው ድርጅት በክልሉ ያለው አዲስ አመራር ባቀረበው ጥሪ መሰረት ከ12 ዓመታት በኋላ ለመጀመሪያ ጊዜ ወደ ክልሉ መጥቷል። እሳቸው እንደሚሉት በክልሉ ካለው ሌላኛው ተቃዋሚ ፓርቲ ኤችአርኤም ጋር ጥረት ሲያደርጉ ነበር። በቀጣይም በክልሉ ቢሮ መክፈትና አባላት ማደራጀት ዋነኛ ስራ ይሆናል ብለዋል። እኛና ኤችአርኤም በጋራ ነው እየሰራ ነው ያለ ነው። ሁለት ሶስት ድርጅቶች አሁን ትልቅ ስራ ላይ ተጠምደን የምንቆየው አባሎቻችን ማደራጀት ሚል ላይ ረ ሮ ስራዎችን ጀምረናል። ከገዢ ፓርቲ ጋርም ተነጋግረናል። ቢሮ እንዲሰጡን፣ ለሁለቱም ድርጅቶች ባጀት እንዲሰጡ እኛም በአባሎችና በመናመኖች በሚሰበሰብ እንቅስቃሴ እንደምናረግ እና ቀጣይ በምርጫ ቦርድ እንደተነገረንና ከዚህ በፊት ጠቅላይ ሚኒስትሩ በሰበሰቡ ጊዜ እንደነገሩን በጀት እንደሚሰጠን ይህን ይህን በማቀናጀት አጠቃላይ ዝግጅት እናደርጋለን ብለን እናስባለን። ከብዙ ዓመታት እንግልት በኋላ ወደ ክልሉ የተመለሰው የሀረሪ ዴሞክራሲያዊ ድርጅት ሀዲድ በቀጣዩ ምርጫ እንደሚሳተፍም አረጋግጧል። በዛሬው ዕለት እንዲሁም ከሀብሌ አመራሮች ጋር እየተወያየን ቆይተን አሁን የወጣ ነው። ግዴታ ቢሮ መስጠት እንዳለባቸው አባሎቻችን በነፃ መንቀሳ ቀስ እንዳለባቸው ምንም አይነት ተጽዕኖ ሲያደረግባቸው፣ ምክንያቱም የድርጅት ስራ መሰራት አለበት። ቢሮ ሳይኖርህ ስራ መስራት አይቻልም። አዲስ አበባ ጠይቀናል፣ ደብዳቤ ተጽፎልናል፣ ቢሮ ሊሰጠን ነው። ግን ሀረር ላይ ዋናው ቦታ ላይ የግድ ቢሮ ያስፈልጋል። አሁን ያለ ቢሮ ያለ ምናምን ው እየተንቀሳቀስን ነው፣ እየሰራን ነው። እኛ ቢሮ አላገኝም ብለን በምርጫ አንቀርም፣ እንሰራለን ለምርጫም እንሳተፋለን፣ ህዝባችን እናደራጃለን። ምክንያቱም የሀረሪ ህዝብ ያለበት ሁኔታ ስለምናቅ ምንም አይነት እንቅልፍ አይወስደንም። አንድ ነገር እስክንሰራ ድረስ ስራት ግዴታ አለብን ብለን ስለምናስብ ለምርጫ እንቀርባለን፣ በትክክለኝነት እንቀርባለን። በቀጣዩ ምርጫ ላይ ትሳተፋላችሁ? ያለምንም ጠርጣሬ። የሀረሪ ብሔራዊ ሊግ ሀብሊ ተወካይና የእርቀ ሰላም መድረኩ አስተባባሪ አቶ አሚር አሊ በበኩላቸው መድረኩ የሀረሪ ህዝብ ያሉበትን ችግሮች ለመፍታት እና የተቀናጀ ስራ ለመስራት የክልሉ ገዢ ፓርቲ የሀረሪ ብሔራዊ ሊግ ሀብሊ ለፖለቲካ ፓርቲዎች እና ለክልሉ ህዝብ በአጠቃላይ ጥሪ በማድረጉ የተካሄደ መሆኑን ተናግረዋል። በቅርቡ ድርጅታችን ሀሬ ብሔራዊ ሊግ ከሁሉም ጋር ተባብሮ ለመስራት ኢቨን በፖለቲካ ድርጅቶችም ጋር ያሉ በሚያግባቡን ጉዳዮች ላይ ተጋብተን ለመስራት በሚያለይን ጉዳዩ በድርድር ለመፍታት የሚል ጥሪ ላይ አስተላልፎ ነበር። በዛ ውጤት ነው። አጠቃላይ አንድምታው የህዝቡን ጥያቄ በተበታተነ መልኩ ለመመለስ አይችልም። ስለዚህ መሰብሰብ፣ የተደራጀ አካሄድ ያስፈልገናል። ሁለተኛው የሀሬ ህዝብ እንደ ህዝብም ህልውና ሊጠበቅ የሚችለው በተበታተነ መልኩ ተፈጣጥኖ በግሩፕ ተለያይቶ መሆን የለበትም። ስለዚህ ማህበረሰብ ውስጥ አንድነት መፈጠር አለበት የሚል ነው። በዚህ መንፈስ ነው ድርጅታችን አቅጣጫ አስቀምጦ እየተንቀሳቀሰ የነበረው። ድርጅታችን ላቀረበው ለፖለቲካዎች ፓርቲዎች አብረን እንስራ፣ ተባብረን እንስራ፣ ችግራችን በድርድር እንፍታ በሚል ጥያቄ ላይ የአሬ ዲሞክራሲያዊ ድርጅት ሪስፖንድ አድርጎ ነበር። በዛ ሪስፖንዱም እሱ ድርድሮ በሂደት እየሄደ ነው ያለው። አቶ አሊ እንደገለጡት በተቃዋሚ ወይም ተፎካካሪ ድርጅቶች የሚከናወኑ ተግባ ተግባራትን ለመደገፍ የክልሉ ገዢ ፓርቲ ዝግጁ ነው። ቢሮ ከፍቶ መስራትና መንቀሳቀስ በክልሉ ገዢ ፓርቲ የሚፈቀድ አሊያም የሚሰጥ ሳይሆን ህገ መንግስታዊ መሆኑንም አረጋግጠዋል። የነሱ በክልሉ መኖር ለሀብሊም ሆነ ለክልሉ ህዝብ ጠቃሚ መሆኑንም የጠቀሱት ለመንቀሳቀስ ማን ማንም የሚጠይቀው አይደለም። ምናልባት ባለፉ የነበረው አመራር በተላበሰው ጸረ ዲሞክራሲ ባህሪ ልንለው እንችላለን። በዛ መልኩ ሊወስደው ይችላል። ይህንንም ማንም ሊፈቅድለት አይችልም መንቀሳቀስን፣ ሀረሪ ብሔራዊ ሊግ ሊፈቅድለት አይችልም። ይህ በግልጽ መታወቅ ያለበት ነው። መንግስታዊ መብቶ ነው። ይንቀሳቀሳል ለፈለጉት ይሆናሉ። ይሄኛው እንደ አንድ ፓርት መወሰድ አለበት። ምናልባት በአስተሳሰብ ደረጃ የተራረቁ ይመስላል። አሁን አንድ ሲቾ ከነሱ ጋር ያለን ቀረቤታና ሲቾ ንሽን ስናየው ሞር ለዚህ ሁኔታ የሚያደርግ አይደለም። እነሱ እዚህ መንቀሳቀስ ለእነሱ ብቻ ሳይሆን ለእኛም ይጠቅመናል፣ ለህዝቡም ይጠቅማል። ምክንያቱም ቼክ እንደ ባላንስ እርስ በርስ የመተጋገዝ ነው። በሀገሪቱ የተፈጠረውን ለውጥ ተከትሎ ከወራት በፊት ላለፉት አመታት ክልሉን እና ሊጉን በበላይነት ሲመሩ የቆዩት የቀድሞ የክልሉ ርዕሰ መስተዳድር አቶ ሙራድ አብዱልሃዲ ከኃላፊነት ተነስተው አቶ ኡርዲን በድሪ በኃላፊነት መሾማቸው የሚታወስ ነው። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ